የኢትዮጵያ የኤርትራና የሶማሊያ መሪዎች ስለ አካባቢያቸው ሰላምና ምጣኔ ሀብት መምከር በአፍሪካ ቀንድ ለሚታየው የስደትና የድህነት ማዕበል መረጋጋት ይፈጥራል ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ተናገሩ። በሶማሊያ የውስጥ ጉዳይ ጣልቃ እንዳይገባና በኤርትራ ላይ ተጥለው የቆዩ ማዕቀቦችን ለማስነሳትም ጥረት መደረጉ ለቀጠናው ሰላም የእርስ በእርስ መደጋገፍን ያሳያል ብለዋል አንድ የባህር ዳር ዩኒቨርሲቲ የሚሰሩ የፖለቲካ ሳይንስ ምሁር። የባህር ዳሯ ሪፖርተራችን አስቴር ምስጋናው አነጋግራቸዋለች። ጎንደር ከተማ የተጀመረው የኢትዮጵያ ኤርትራና ሶማሊያ መሪዎች ጉብኝት ባህር ዳር ከተማ ፍጻሜውን አግኝቷል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ፣ የሶማሊያው ፕሬዝዳንት መሐመድ አብዲላሂ ፋርማጆ በአማራ ክልል ቆይታቸው ታሪካዊ ቦታዎችንና የልማት አውታሮችን ጎብኝተዋል። የመሠረተ ልማትንም በጋራ መርቀዋል። ከዚህ ባለፈ ከባለፈው ሁለት ወር ጀምሮ ለምስራቅ አፍሪካ ሰላምና መረጋጋት የሰሩትን ስራ በጋራ ገምግመዋል። የቀጣይ አቅጣጫም አስቀምጠዋል። በዚህ ሁሉ እንቅስቃሴያቸው የህዝቡ አቀባበል ኢትዮጵያዊ ጨዋነት የተሞላበትና በደስታ የታጀበ ነበር። በባህር ዳር ከተማ የንግዱ ማህበረሰብ ባደረገላቸው የራት ግብዣ ኢትዮጵያ አቃፊና ሰብሳቢ መሆኗን የሚያሳይ ስዕል፣ የጉዞ ማስታወሻ የሆናቸው ዘንድ ተበርክቶላቸዋል። ወይዘሮ ፍሪያለም ሽባባው የንግዱን ማህበረሰብ በመወከል መሪዎቹን የተቀበሉ ግለሰብ ናቸው። የሶስቱ መሪዎች በጋራ እዚህ አማራ ክልል መምከር በአፍሪካ ቀንድ የሚታየውን የህዝቦችን ስደትና ድህነት ይቀንሳል ይላሉ። መሪዎቹ በሰላም በፍቅር ተግባብተን ተነጋግረን እንደገና ይህንን ነገር ሰላም ፈጥረን ህዝቦች እንዲገናኙ እናድርግ ማለታቸው ከምንም በላይ ለህዝቡ ነው ጥቅሙ። በተለይ አፍሪካ ቀንድ ላይ ያለውን ትርምስ ስደት፣ የህፃናትና ሴቶች ስደት በከፍተኛ ደረጃ በዓለም ላይ ዜና ሆነ ለብዙ ዓመት የቆየንበት ጉዳይ ስለሆነ አፍሪካ ላይ ተስፋ እንድንጥል የሚያደርግ አጠቃላይ ይሆናል። ዝም ብሎ በግሎባል እንትኑ ላይ ስናየው፣ ለአማራ ክልል ኢን ፓርቲኩላር የሚሰጠው ጥቅም ደግሞ በጣም ትልቅ ነው፣ በጣም ትልቅ ነው። በንግድ በቤተሰብ የምንገናኝ ስለሆን በተለይ ኢኮኖሚ ላይ የሚያመጣው ጥቅም እጅግ በጣም ትልቅ ነው የሚሆነው። ስለዚህ ሰው ተስፋ አለ፣ ሁላችንም ተስፋ አለ። መሪዎቹ ይህንን ጥረት እያደረጉ ነው፣ ህዝቡ ደግሞ ትልቅ ጥረት ማድረግ ይጠበቅበታል ብዬ አስባለሁ። ግን ግንኙነታችን እንዳይበላሽ ጥንቃቄዎችን መውሰድ አለብን። ከተነጋገር ከተወያየን የማንፈታቸው ችግሮች እንደሌሉ ታውቆ ሰላማዊ የሆኑ ውይይቶችን መምረጥ አለብን። ሁላችንም ልዩነት ምንም ችግር የለውም። የሀሳብ ልዩነቶች ቢኖሩ ግን ቁጭ ብሎ በመነጋገር የሚያምን ህብረተሰብ ያስፈልጋል። ይሄን ለማስቀጠል ሌላው በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ ምሁር የሆኑት አቶ መሐመድ ሰይድ እንደሚሉት መሪዎቹ በአማራ ክልል፣ በጎንደር እና ባህር ዳር ከተማ መገኘታቸው ደግሞ ትናንትን ከዛሬ ጋር ያጣመረ ታሪካዊ ክስተት መሆኑንም ይናገራሉ። ኢትዮጵያ ዘመናዊ ሀገር ግንባታ እና ዘመናዊ የሀገረ መንግስት ግንባታ ውስጥ የጎንደር ታሪካዊ አስተዋጽኦ ሰፊና ጋያ ይዘን በዛ መንገድ መረዳት እንችላለን። ሁለተኛውና መሰረታዊ ፋይዳ የሚመስለኝ ኦሮሞ ህዝብ የነጻነት ጥያቄ ውስጥ ለረጅም ጊዜ የነበረውን በህዝቦች መካከል የመጠራጠር እና የሴራ ፖለቲካ በሚያጠፋ መንገድ በሰፊው ያሉትን የኦሮሞንና የአማራ ማህበረሰብ በማሳሰር ደረጃ የወንድማማችነት ጥሪ ያደረገ ማህበረሰብ ነው። ለዚህም በተለይ የኤርትራ መሪ አቶ ኢሳያስ ለሚደረገው የነጻነት፣ የፍትህ፣ የእኩልነት ጥያቄ ተገቢውን የሆነ እውቅና ከመስጠት ጋር ሊያያዝ ይችላል። አቶ መሐመድ አክለውም በአፍሪካ ቀንድ አዲስ የእርስ በርስ መተጋገዝ መንፈስንም እያሳየ ነው ይላሉ። ከቀጠናው አንጻር እንግዲህ አንድኛው የሶማሌ ጉዳይ ይሆናል። ከዚህ በፊት በነበረው ሂደት በሶማሌ የውስጥ ፖለቲካ ውስጥ የተለያዩ ዓለም አቀፍ ተዋናኝ ቢኖርም የኢትዮጵያ እና የኤርትራ እርስ በርስ የመወናጃጀል አንዱ በአንዱ ላይ የጃዙር ጦርነት የሚያደርጉባት ቀጠና ሶማሌ ነበረች። ያ ሂደት ካበቃ በኋላ ምናልባት የዶክተር አብይ መንግስት በኢትዮጵያ ከመጣ በኋላ በሶማሌ ውስጥ ያለውን የፖለቲካ ሂደት ለሶማሌ ለዓላዊ አንድነትና በውስጥ ጉዳዩ ጣልቃ ያለ መግባትን እንደ መርህ ተከትለው አዲስ አቅጣጫ የመከተል ሁለቱም መንግስታቶች ከእጅ አዙር ጦርነት ለመውጣት የመጀመሪያውን ኢኒሽቲቭ የወሰዱበት የፖለቲካ ቁርጠኝነት ያሳዩበት ነው ብዬ አስባለሁ። ሁለተኛው ከዚህ ጋር ተያይዞ ከዚህ በፊት በነበረው የኢትዮጵያ መንግስት የዲፕሎማሲ አሻጥር መሰረት በኤርትራ ላይ የተጣለ ለረዥም ጊዜ የቆየ የኤርትራን ማህበረሰብ ሰፊ ዋጋ ያስከፈለ የኢኮኖሚ ማዕቀብ ተጥሎባት ቆይቷል። ከዚህ አንጻር ይሄ የኢኮኖሚ ማዕቀብ ፍታዊ እንዳልሆነና በቅርብም እንዲነሳላት የኤርትራ የኢትዮጵያና የሶማሊያ መንግስታት በጋራ የተስማሙበትና የአቋም መግለጫ ወጥቶበት ሂደት አለ። ይሄዚህ ፋይዳ ይሄ ቀጠና የምስራቅ አፍሪካ ሰፊ የሆነ የግጭት ያለመግባባትና የሽኩቻ ፖለቲካ የሰፋበት ቀጠና ነው። ይህን ቀጠና የጋራ ኢኮኖሚ ብልጽግና የጋራ የህዝቦች ውህደት በአጠቃላይ ቀጠና ያለውን የሰላም እና የደህንነት ሁኔታ ወደ አዲስና ወደ የተሻለ ምዕራፍ ያሳድገዋል። የአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር